ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ግንቦት ስድስት ለሚደረገው ምርጫ ራሴ ይሆነኛል ያልኩትን ለመምረጥ ዝግጁ እየተጠባበኩ መረጃ አግኝቻለሁ። በበቂ ሁኔታ ሲከታተል ነበረ እና በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝ ይከታተላለሁኝ። የፊታችን ግንቦት 16 የሚካሄደውን ምርጫ አስመልክቶ የአሜሪካ ድምፅ ካነጋገራቸው የአዲስ አበባ ነዋሪዎች አንዱ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይዘረዘራል። ፕሬዚዳንቱ ለስብሰባ ከሀገር መውጣታቸውን ተከትሎ ትናንት ረቡዕ የመፈንቅለ መንግስት ሙከራ በተደረገባት ብሩንዲ በዛሬው ቀን ከፍተኛ ተኩስና ፍንዳታዎች እየተሰሙ መሆናቸው ተዘገበ። የቦኮ ሐራም አማጽያን አባላት መሆናቸው የሚጠረጠር ነውጠኞች ሰሜን ናይጄሪያውያን የቦርኖ ክፍለ ግዛት ዋና ከተማ ማይዱጉሪና ጠቁ የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው። ሳምንታዊውን ቅንብሮች፣ ባህልና ማህበረሰብ እና የተፈጥሮ አካባቢ፣ ሳይንስና ህይወት እንዲሁም የስልክ አስተያየቶችን አክለን የሐሙስ ግንቦት 6 2007 ተረኛ አስተናጋጆች አዲሱ አበበና አሉላ ከበደ ከፕሮዲሰራችን ንጉሱ ታምሬና ከስርጭት መሐንዲሳችን ብራያን ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት። ፕሬዚዳንቱ ለስብሰባ ከሀገር መውጣታቸውን ተከትሎ ትላንት ረቡዕ የመፈንቅለ መንግስት ሙከራ በተደረገባት ቡሩንዲ ዛሬ ከፍተኛ ተኩስና ፍንዳታዎች እየተሰሙ መሆናቸው ተዘገበ። በአሁኑ ወቅት አገሪቱን የሚመራው ማን እንደው በውል ባልታወቀበት ሁኔታ በፖለቲካ ተቀናቃጆች መካከል ሲካሄድ የቆየው ውዝግብና ግጭት አሁንም እንደቀጠለ መሆኑ ተሰምቷል። አሁንም በፕሬዚዳንቱ ታማኞች ቁጥጥር ስር ባለው መንግስታዊ የራዲዮና ቴሌቪዥን ማሰራጫ ተቋም አካባቢ በዛሬው ቀን ከባድ ተኩስ ሲሰማ መዋሉን የአይን ምስክሮች ተናግረዋል። የአሜሪካ ድምፅ ራዲዮ ማዕከላዊ አፍሪካ አገልግሎት እንደዘገበው ከሆነም መንግስታዊው የራዲዮ ጣቢያ ስርጭቱን አቋርጧል። ቀደም ሲል ግን ጣቢያው ፕሬዚዳንት ፒየር ንኩሩንዚዛ አሁንም ስልጣን ላይ መሆናቸውንና የወታደሩም ድጋፍ እንዳላቸው መናገራቸውን ዘግቦ ነበር። ይህ ሁሉ ሲሆን ፕሬዝዳንት ንኩሩንዚዛ ታዲያ የት እንዳሉ አይታወቅም። የፈረንሳይን ዜና አገልግሎት ግን ዳር ኤስ ሰላም ታንዛኒያ ውስጥ ቦታው በትክክል በማይታወቅ ስፍራ ናቸው ሲል ዘግቧል። በዘገባው መሰረትም ንኩሩንዚዛ ትናንት ረቡዕ ስለ ብሩንዲ የፖለቲካ ሁኔታ የተካሄደውን ስብሰባ ተካፍለዋል ተብሏል። መጽሔት በብሩንዲው ሁኔታ ላይ ሰፋ ያለ ዝርዝር ይኖረዋል። የቦኮ ሀራም አማጽያን አባላት መሆናቸው የሚጠረጠሩ ነውጠኞች የሰሜን ናይጄሪያውያን የቦርኖ ክፍለ ግዛት ዋና ከተማ ማይዱጉሪን አጥቅተዋል። የአሁኑ የአማጽያኑ እርምጃ ቦርኖ ዋና ከተማ ላይ ከሁለት ወራት በኋላ ያካሄዱት የመጀመሪያው ከባዱ ጥቃት መሆኑ ነው። የዓይን ምስክሮች እንደተናገሩት አማጽያኑ ትናንት ረቡዕ ማምሻውን ጊዊ ከተማ አቅራቢያ ያለውን ወታደራዊ ጦር ሰፈር በከባድ ተኩስና ፈንጂ አጥቅተዋል። ናይጄሪያ የቦኮ ሀራምን ጥቃት ለማቆም ከጎረቤቶቿ ካሜሩን፣ ቻድና ኒጀር ጋር በመሆን ከ10 ሺህ ሕዝብ በላይ ሕይወቱን ያጣበትን 15 ሚሊዮን ያህሉ ደግሞ የተሰደደበትን ከፍተኛ የማጥቃት እርምጃ ውስዳ እንደነበር የሚታወስ ነው። ቦኮ ሀራም ናይጄሪያ ውስጥ እስላማዊ መንግስት ለመመስረት እንደ አውሮፓውያን የዘመን አቆጣጠር ከ2009 አንስተው ውጊያ መጀመሩ የሚታወቅ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና ስድስቱ የፋርስ ባህረ ሰላጤ ሀገሮች ባለስልጣናት ከኢራን ጋር ያለውን የኒውክሌር ስምምነትና በኢራቅ በሶሪያ፣ በየመንና በሊቢያ ያሉትን ጦርነቶች ጨምሮ በመካከለኛው ምስራቅ ጉዳዮች ዙሪያ የጀመሩት ውይይት ዛሬ ሐሙስ ቀጥለዋል። ስብሰባው የባህረ ሰላጤውን ክልል በጣም ፈታኝ ሁኔታ ላይ በሚገኝበት ወቅት የሚካሄድ መሆኑ ፕሬዚዳንት ኦባማ ተናግረዋል። ሰለሞን አባተ፣ ክሪስ ሀንስና ስሚታ ኖርዋልድ የላኳቸውን ዘገባዎች ጨምቆ እንዲህ ያቀርበዋል። ያለንበት ጊዜ እጅግ ፈታኝ ጊዜ ነው ብለዋል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከስድስቱ የፋርስ ባህረ ሰላጤ ሀገሮች መሪዎች ጋር ዛሬ እያደረጉ ባሉት ውይይት ላይ። መሪዎቹ ስብሰባ የተቀመጡት ከዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ 100 ኪሎ ሜትር ወጣ ብሎ በሚገኘው ካምፕ ዴቪድ መናፈሻ ሲሆን ንግግራቸውን የጀመሩት ትናንት ምሽት ላይ ዋይት ሀውስ ቤተ መንግሥት ውስጥ በተዘጋጀ ራት ላይ ነበርም። ውይይቶቹ የሚያተኩሩት ኢራቅ፣ ሶሪያ፣ ሊቢያ እና የመን ውስጥ የሚካሄዱ ጦርነቶችን ጨምሮ በአካባቢው በተስፋፋው ቀውስ ላይ አሜሪካና የባህረ ስላጤው አጋሮቿ ሊተባበሩ በሚችሉባቸው መንገዶች ላይ እየተወያዩ ነው። የዩናይትድ ስቴትስ ከባህረ ስላጤው የትብብር ምክር ቤት ጋር ላላት የጸጥታ ግንኙነት ከፍ ያለ ዋጋ ትሰጣለች ብለዋል፣ የፕሬዚደንቱ የብሔራዊ ጸጥታ ረዳት አማካሪ ቤን ሮድስ ለአልሁራ ዜና በሰጡት ቃል። On a range of issues, we do want to uh, work with the GCC to develop their ability to work together and their ability to work together with the United States. <laughs> አቅሞቻቸውን ለማዳበር እንዲሁም እነርሱ ከዩናይት ስቴትስ ጋር መስራት የሚችሉበትን አቅም ለማጠናከር በሚችሉባቸው በጣም ስፋት ያላቸው ጉዳዮች ላይ መስራት እንፈልጋለን። የትናንትናው የስራ እራት ከመጀመሩ ቀደም ሲል ፕሬዚደንት ባራክ ኦባማ ከሳኡዲ አረቢያ አልጋወራሽ ልዑል ሙሐመድ ቢን ናየፍና የንጉሥ ሳልማን ልጅ ከሆኑት ተከታይ አልጋወራሽ ልዑል ሙሐመድ ቢን ሰልማን ጋር ተገናኝተው ተወያይተዋል። The United States and Saudi ዩናይትድ ስቴትስና ሳዑዲ አረቢያ ቀደም ሲል ከፕሬዚዳንት ፍራንክሊን ሩዝቬልት እና ንጉሥ ፋይዘል አንስቶ የዘለቀ እጅግ ልዩ የሆነ ወዳጅነትና ግንኙነት ያላቸው ሀገሮች ናቸው። እኛም ያንን ግንኙነት በጣም ፈታኝ በሆነው በዚህ ጊዜ በመገንባት እንቀጥላለን። ፕሬዚደንቱና የሳዑዲ አረቢያ ልዑላን አልጋወራሾች ጋር ባደረጉት በዚሁ የትናንት ውይይታቸው ወቅት የመን ውስጥ እየተካሄደ ባለው ጦርነት ለሰብአዊ እርዳታ አቅርቦት ሲባል የተጀመረው ተኩስ ማቆም በሚጠናከርበት ሁኔታ ላይ መክረዋል። የዛሬው የካምፕ ዴቪድ ተሰብሳቢዎች የኩዌትና የቃታር ኤሚሮች እንዲሁም የባህሬን የኦማንና የተባበሩት አረብ ኤሚሬቶች ከፍተኛ ባለስልጣናት ናቸው። ማክሰኞ ማታ በአንድ የመንገደኞች ባቡር ላይ የደረሰውን አደጋ ዘመናዊ የፍጥነት መቆጣጠሪያ መሳሪያ ሊያስቀር ይችል እንደነበር አንድ የዩናይትድ ስቴትስ የፌዴራሉ ተቆጣጣሪ ተናገሩ። አደጋው በደረሰበት ወቅት ባቡሩ መሄድ የነበረበትም ፍጥነት በእጥፍ ጨምሮ ምናልባትም በሰዓት 160 ኪሎ ሜትር ይበር እንደነበር የብሔራዊ የመጓጓዣ ደህንነት ቦርድ አስታውቋል። በአሁኑ ወቅት ያለው የተጣራው የሟቾች ቁጥር ሰባት የደረሰ ሲሆን ቁስለኞቹ ደግሞ በአንዳንዶቹ በጽኑ ሆኖ ከ200 በላይ መሆናቸው ተገልጧል። ሰባት ፉርጎዎች የነበሩበትን ባቡር ይነዳ የነበረው ሾፌር መጠነኛ ጉዳት ደርሶበት ግን የታከመ ሲሆን በጠበቃው በኩል ካልሆነ በቀርም ለጊዜው ቃሉን ለፖሊስ ከመስጠት ተቆጥቧል። ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል በአደጋው እጅግ የደነገጡና ያዘኑ መሆናቸው ተገልጧል። አፍጋኒስታን ዋና ከተማ ውስጥ በሚገኝ አንድ የእንግዶች ማረፊያ ቤት ላይ ለአንድ ሰዓት ያህል ለተካሄደውና የውጭ አገር ዜጎችን ጨምሮ ለ14 ሲቪሎች ሞት ምክንያት ለሆነው ጥቃት ታሊባን ኃላፊነት እንደወሰደ ዛሬ ሐሙስ አስታወቀ። የካቡል ፖሊስ አዛዥ አብዱራህማን በሰጡት ቃል መሰረት ጥቃቱ ትናንት ማታ ፓርክ ፓላስ በተሰኘው ሆቴል ውስጥ ለውጭ ዜጎች የተዘጋጀ ፓርቲ በሚካሄድበት ወቅት ነው የደረሰው። ያበቃውም ከአምስት ሰዓታት በኋላ። ከአጥቂዎቹ መካከል ሦስቱ በፖሊስ እንደተገደሉ ነው ብለዋል አዛዡ። አንድ አሜሪካዊ መገደሉን የዩናይትድ ስቴትስ ኤምባሲ ሲያስታውቅ የህንድ ባለስልጣናት በበኩላቸው አራት የፖሊስ አባላት እንደሞቱ አመልክተዋል። በመጨረሻም የቻይናው ፕሬዚዳንት ዢ ጂንፒንግ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በትውልድ ከተማቸው ተቀብለው አነጋገሩ። ውይይታቸው በአጠቃላይ የሁለቱን አገሮች የኢኮኖሚና የዲፕሎማቲክ ግንኙነቶች በማጎልበት ላይ ያተኮረ እንደነበር ታውቋል። መሪዎቹ ዛሬ ሐሙስ በሻንግዚ ክፍለ ሀገር ዋና ከተማ ዢያን ውስጥ ያካሄዱት ውይይት በድንበር ውዝግብ ሲናቆሩ የቆዩት ሁለቱ ታላላቅ የእስያ ሀገሮች ለሰላምና ለአንድነት ያላቸውን ስምምነት ያሳየ መሆኑ ተነግሯል። ፕሬዚዳንት ዢ አንድን የውጭ አገር መሪ በትውልድ ስፍራቸው ሲያነጋግሩ ይሄ የመጀመሪያቸው ሲሆን ለቻይና መሪዎችም ጎብኚዎችን ከቤዥንግ ውጪ ማነጋገር ያልተለመደ እንደሆነም ተገልጧል። የሕንዱ ጠቅላይ ሚኒስትር ሞዲ ከወራት በፊት የቻይናውን ፕሬዚዳንት ሺዬን በትውልድ ቦታቸው እንዲሁ ተቀብለው ማነጋገራቸው የሚታወስ ሲሆን ይሄ የቻይናው መሪ ጉብኝትም ያን ተከትሎ የመጣ መሆኑ ነው። አድማጮች፣ ዜናው አበቃ። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና አሉላ ከበደን በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት አምስት ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቁንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ባጭሩ እናስተዋወቅ። at a ማንም አገር ብቻውን ሊወጣቸው የማይችል ሰዎችን ከድህንነት ማውጣትን፣ የአየር ንብረት ለውጥን፣ የበሽታዎችን መዛመት የመሳሰሉ ፈተናዎችን እየተጋፈጥን ባለንበት ጊዜ ማኅበራዊ ሥራ ፈጣሪዎችን ማገዝና መደገፍ፣ ማነቃነቅና ማደራጀት ቁጥራቸው የበዛ ሰዎች መፍትሄዎችን እንዲያገኙ ለማድረግ ይረዳል። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ናቸው የሰማችኋቸው። ሰሞኑን በዋይት ሃውስ ከወጣት ስራ ፈጣሪዎች ጋር ውይይት ባደረጉበት ጊዜ ከተናገሩት የተወሰደ ነው። በምሽቱ ሳይንስና ሕይወት ፕሮግራም ይቀርባል። አድማጮች፣ አሁን የዕለቱ አብይ ርዕስ ግንቦት 16 ቀን ከሚካሄደው አገር አቀፍና የክልል ምክር ቤቶች ምርጫ አስቀድሞ የአዲስ አበባ ከተማ ጎዳናዎች በገዢው ፓርቲ ኢህአዴግ የምርጫ ማስታወቂያ ሰሌዳዎች ተሞልታለች ይለናል ምርጫውን ለመዘገብ ወደ ስፍራው የተላከው ባልደረባችን ሄኖክ ሰማግዜር በዛሬው ዕለት የመዲናይቱን የተለያዩ አካባቢ ተዘዋሮ እንደተመለከተው መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል መልእክት የሰፈረባቸው የማስታወቂያ ሰሌዳዎች በከተማይቱ ዋና ዋና ጎዳናዎችና አደባባዮች በብዛት ይታያሉ። የተቃዋሚ ፓርቲዎች በበኩላቸው ይህን መሰሉን ግዙፍ የማስታወቂያ ሰሌዳዎች ቀርቶ ትናንሽ ፖስተሮችን ለማሳተም እና ከምርጫው በፊት ለማሰራጨት መቸገራቸውን ነው የሚናገሩት። ሄኖክ ሰማግዜራ እዚህ የሚገኝበት አየር ጤና ሰፈር አዲስ በተጠናቀቀ አንዳቢ ጎዳና ፊት ለፊት በሚገኝ አደባባይ ከሶስት የጠረጴዛ ቴኒስ መጫወቻ ሜዳዎች የሚበልጥ የማስታወቂያ ሰሌዳ ቆሟል። እንግዲህ ከቤተ መንግሥት እስከ አምባሳደር ቲያትር ደግሞ ከዚያ በሁለት እጥፍ የሚበልጡ ሁለት የማስታወቂያ ሰሌዳዎች መጪው ጊዜ አሁንም ከኢህአዴግ ጋር ብሩህ ነው የሚል ጽሑፍ ይዘዋል። አሁን ከቤተ መንግሥት ሽቅብ ወደ አራት ኪሎ መንገድ ልውሰዳችሁ። ፓርላማ ጠገብ የኢህአዴግ ምክር ቤትና አራት ኪሎ አደባባይ እንደዚሁ ተመሳሳይ መልእክት ያሰፈሩ የማስታወቂያ ሰሌዳዎች በትልቁ ለፈጣን ልማት ለዘለቄታ ሰላምና ዴሞክራሲ ኢህአዴግን ይምረጡ የሚል የቅስቀሳ ቃል ታትሞባቸዋል። እንግዲህ ምስሉ ላይ የምመለከተውን ልግለጽላችሁ። የህዳሴ ግድብ ፎቶግራፍ፣ የአዲስ አበባ ቀላል ባቡር፣ እንደዚሁም የተለያዩ የኢትዮጵያ መንግስት የያዛቸው የመሰረተ ልማት ግንባታዎች፣ መንገዶች፣ ኃይል ተሸካሚ መስመሮች አልፎም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስልና የተለያዩ የልማት ፎቶዎች ናቸው የሚታዩት። በአንጻሩ ደግሞ የተቃዋሚ ፓርቲዎች የምርጫ ማስተዋወቂያ ሰሌዳዎች በከተማዋ ውስጥ በስፋት አይታዩም። እንዲያውም የኤቱ ማለትም፣ እንዲያው ግፋቢል አንድ ክንድ ወደ ጎን፣ አንድ ክንድ ከጋት ቁመት ያላቸው ፖስተሮች ናቸው አልፎ አልፎ የሚታዩት። እንግዲህ በተዘዋወርኩባቸው አካባቢዎች የገዢው ፓርቲ የማስተዋወቂያ ሰሌዳዎች እንደዚሁም በጥቁርና ነጭ ህትመት የኢህአዴግን ምልክት ንብ ምስል ከእጩዎች ፎቶግራፍ ጋር የያዙ ወረቀቶች በየግርግዳው፣ በያጥሩ አልፎም የመብራት ተሸካሚ እንጨቶች ላይ ተለጥፈው ተመልክቻለሁ። በአምስተኛው የሀገር አቀፍ ምርጫ ድምፅ የሚሰጡ የአዲስ አበባ ከተማ ነዋሪዎች ካርዳቸውን በእጃቸው ማስገባታቸውና የሚበጃቸውን ያመኑበትን ወገን ለመምረጥ መዘጋጀታቸውን ያስረዳሉ። እንግዲህ በለፍተ ቀደም የሰበሰብኳቸው የህዝብ አስተያየቶች እንደሚያመለክቱት በአንድ ወገን ወጥ የሆነ አስተያየቶች የተስተናገዱበት ነው። በሌላ ጎን ደግሞ ይለፈኝ ግዴለም፣ ዛሬ ራሴን ላቅብ የሚሉ የከተማዋ ነዋሪዎች ለመናገር ወይም ለመጠየቅ አለመፍቃዳቸውን ነው የገለጹት። በድምጽና በምስል ከሰበሰብናቸው አስተያየቶች እንደተረዳነው ከሆነ የምርጫ ቅስቀሳውን በቴሌቪዥን በተካሄዱ ክርክሮች በራሳቸው ኑሮና በግላቸው አመለካከት ቃኝተው ድምጽ ለመስጠት መመዝገባቸውን ነው የሚናገሩት። በአቅም ረገድ በገዢው ፓርቲ የኢህአዴግና በተቃዋሚዎች መካከል ደግሞ በተለይ በማስተዋወቅ ዘመቻው፣ በምረጡኝ ዘመቻው ልዩነት መኖሩን ነዋሪዎቹ ይገልጻሉ። እስኪ አስቀድመን አምስት ኪሎ እንቆይ። ለገሰ እባላለሁ። የሚሰራው ስራ ጽዳት አገልግሎት ነው በማህበር ተደራጅቼ ነው የምሰራው ግንቦት አስራ ስድስት ለሚደረገው ምርጫ ራሴ የሆነኛ ላልኩትን ለመምረጥ ስጋቼ እየተጠባበኩ ነኝ መረጃ አግኝቻ አለሁ በበቂ ሁኔታ ሲከታተል ነበረ እና በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝም ይከታተላለሁ በተለያዩ ስብሰባ ቦታዎችም ግንዛቤ ጨብጫለሁ በደንብ አድርጌ በተለይም የዘንድሮ የ2007 ምርጫ በቴሌቪዥን የቀረቡት ክርክሮች ጥሩ ግንዛቤ ያስጨበጡን ነበረ ብዬ ነው የሚያምነው እኔ በራሴ በኩል ራሳቸውን ፖሊሲ እያስተዋወቁ ነበረ እና እነዛን ፖሊሲያቸውን ነው በደንብ አድርጌ የለየውኝ ኔ የሚሆነኝን ፖሊሲ ብዬ ከዛ ነው የሚይዘው። ገብተዋል። እንግዲህ ልጆች አሉኝ፣ የቤተሰብ ኃላፊ ነኝ፣ እያስተማርኳቸው ነው። አንተ ብቻ ሆነ የምታስበው ና አሁን ከቤተሰብ ጋር የምታስበው ለየ ብቻ ነው። እነዚህን ሁሉ ግምት ውስጥ ባስገባ መልኩ ነው እንግዲህ ክትትል ሲያደርግ የነበረ የትኛው ይሆነኛል ስል ለግሌ ለብቻዬ ብቻ አይደለም ለልጆቼ ለቤተሰቦች ጭምር በማሰብ ነው እና እና ዞሮ ዞሮ የዘንድሮ የተሻለ ነው ይሁን ይሻላል ከባለፈው እና የሚቀሩ ነገሮችም ይኖራሉ። በተለይ በክርክሩ ላይ ስንሰማ ራሱን የሚመግለጽ አቅም በጣም ውስንነቶች ይታይባቸው ነበረና እነዛ እነዛ ነገሮች አሉ። ዞሮ ዞሮ ግን በቄን እኔ ለይቻለሁ ብዬ አስባለሁ። ይሆነናል የምንለው ልንመርጥ ያኔም እንደዛው ነው መልሴ። ማለት ይሆነኛል የምለውን ፓርቲ ያስተዳድረኛል የምለውን ለመምረጥ እና አሁን ተማሪዎች ነን ዘንድሮ ተመራቂዎች ነው። እሺ፣ የምማረው ኤሌም ኢንተርናሽናል የሆቴል ቱሪዝም ነው። እንዲሁም እየሰራው ነው። በግሌ ለመስራትም እንደዚሁ እየጣርኩ ነው። እኔም እዛው ኤሌም ኤም ነው የምማረው የሆቴል ቱሪዝም ትምህርት ነው የምማረው። መስራት የምፈልገው በዛው ነገር ነው። ግን ደግሞ ከሱ የተሻለ ነገር በንግዱ ዙሪያ ትንሽ እየሞከርኩ ነው። ማለት ሁሌ ማታ ማታ በቴሌቪዥን የምርጫ ፓርቲዎች በሚያደርጉት የምረጡ እንቅስቃሳ ላይ ማንን መምረጥ እንዳለብኝ ግንዛቤ ውስጃለሁ። እንደገና ደግሞ ማንን መርጬ የመረጥኩት ፓርቲ ያስተዳድረኛል የሚለውንም ነገር አምኜ የራሴን ዝግጁ ሆኜ ተዘጋጅቻሉ ቀኑን ብቻ ነው የምጠባበቀ እኔም እንደዛው ያስተዳድረናል፣ ነገ ብሩህ ተስፋ ያሳየናል፣ ለወጣቶች እንዲሁም ለሚያድጉት፣ ፈለግ ለሚይዙት ነገር በቃ ጥሩ እንቅስቃሴ ያሳያል የሚለውን ነገር ለመምለጥ ቆርጠን ተነስተናል ማለት ነው። አሁን የሚገኘው በተለምዶ አምስት ኪሎ የሚባለው አካባቢ ነው፣ ቅድስት ማርያም ቤተክርስቲያን ገባ ብሎ ይህ በአዲስ አበባ መስተዳደር ውስጥ የምርጫ ክልል 12 እና 13 ነው የሚባለው። እንግዲህ በዚህ የምርጫ ክልል ውስጥ ከጀርባ የምትመለከቷቸው ፖስተሮች የተለያዩ ፓርቲዎች የምረጡኝ ዘመቻቸውን የሚያከናውኑባቸው ናቸው። እዚህ የምትመለከቱት የንብ ምልክት ያለው የገዢው ፓርቲ ኢህአዴግ ነው። የእጅ ምልክት ያለው ደግሞ የመድረክ እጩ ተወዳዳሪ እዚህ ላይ ይገኛሉ። በስተግራይ በኩል ደግሞ የምትመለከቱት የመኢአድ እጩ ተወዳዳሪ ናቸው። ምልክታቸውም ዋሊያ ነው። እንግዲህ እየተዘዋወርኩኝ በዚህ ሰፈር የሚኖሩ ሰዎችን ሳነጋግር ነበር። በዚህ ምርጫ ወቅት ለእናንተ ድምፃችሁ እንድትሰጡ የሚያነሳሷችሁ ወይም ደግሞ ድምፅ የመስጫ መስፈርቶቻችሁ ምንድናቸው ብዬ ጠይቂያቸው ነበር በስፋት ከትምህርት ጀምሮ እስከ ጤና እስከ ልማት እንደዚሁም ደግሞ በግል ሕይወታቸው ለውጥ ሊያመጡ የሚችሉ የስራና የትምህርት እድሎችን ነው ሲጠቅሱልኝ የቆዩት። ስሜ ዲሌቦ ኑሬ ይባላለሁ። የሚኖርበት ሰፈር በአራዳ ክፍለ ከተማ ወረዳ ስድስት ምርጫው ሰላማዊና ዴሞክራሲያዊ በህዝብ ዘንድ ታማኒነት ያለበት ህዝብን እያሳተፈ ነው በመካሄድ ላይ ያለው። ሰላማዊ ዴሞክራሲያዊ የሆነ አንድ ሰው ከተወዳዳሪ ፓርቲዎች ጋር የፈለገውን መምረጥ የሚችልበት ማለት ነው። በማስከተል ወደ ስድስት ኪሎ ዩኒቨርሲቲ አመራለሁ። ማየት የተሳናቸው ሁለት ወጣቶችንም እዚሁ ዩኒቨርሲቲ ፊት ለፊት አግኝቼ ነበረ። የአንዱ የመራጭ ካርድ የወሰደ ሌላኛው ደግሞ የመራጭ ካርድ ያልወሰደ ናቸው። እስኪ እንስማ። ያው እኔ በበኩሌ አልወሰድኩም። ያልወሰድኩበትም ደግሞ ምክንያት አለኝ። በተለይ በቀበሌ የመጣ በቀበሌን ገንዘቤን የምሰራበት የነበረትና እንደዚህ ሎተሪና ሬዲዮ ተንከራትቼ ተንከራትቼ የሰበሰብኳትን ገንዘብ እና የገዛውትን ንብረቴን በሙሉ ቀበሌ አብልቶብኝ ስለቀረ ለወያኔ ዝምሎ ለሀላፊ ያውቱ መንገድ ላይ በመጣሉ እኔ ምርጫውን እንዳወጣ አልተገደድኩም። እራሴም ደግሞ አምራዊ ስራ አላመነልኝ። በዚህ ብቻ ያው ምርጫው ካርድ እንዳልወስድ አድርግ ያለው ለምን በየቦታ ብትሄድ ለአካል ጉዳተኞች ምንም አይነት ምቹ የሆነ ነገር የለም። በየቦታ ብትሄድ ትቦ ተከፍቶ ነው። በየቦታ ብትሄድ ገደል ነው። ምንም አይነት ምንም አይነት አማራጭ የለንም። ስለዚህ ከምርጫ ካርድ ራሴን ባገል ይሻላል። የሚለውን ይህ ምንም አይነት የምርጫ ካርድ አላወጣውም በበኩሌ ማለት ነው። ሌላው ደግሞ ምንድነው መማር የሚገባኝን የትምህርት እድል አላገኘውም። በዛሬው ዕለት ያነጋገርናቸው የመድረኩና የኦፌዴን መሪ ዶክተር መራራ ጉዲና ኢህአዴግ በተለይ የማስታወቂያና የገንዘብ አቅሙ ከፍ ያለ ቢሆንም ለውጥ የሚያመጣው እርምጃ እሱ እንዳልሆነ ይገልጻሉ። ሁለት ምክንያቶች አሉ ይላሉ ዶክተር መራራ ኢህአዴግ ሁለት ምርኩዞች አሉ ምርጫ ቦርድ እና ጠመንጃ ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነቱን እናሸንፋለን፣ ምንም ጥያቄ። ሁለቱን ምርኩዞቹን አስቀምጦ ከተወዳደረ ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና ሀያ ሰላሳ ዓመት ይላል። እኔ ደግሞ መቶ ዓመት ሊገዛን የፈርምለታሉ። ችግሩ እሱ ነው። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማ ጊዜር ነኝ ከአዲስ አበባ። የዘንድሮው የኢትዮጵያ ምርጫ ካለፉት ሁለት ምርጫዎች የቀዘቀዘ መሆኑን አንዳንድ አስተያየት ሰጪዎች ይናገራሉ። ይሁን እንጂ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ግን በዚህ ይስማሙ። በኦሮሚያ የተለያዩ አካባቢዎች የምርጫ ዘመቻ በማድረግ ላይ የሚገኙት ዶክተር መረራ ከመራጩ ሕዝብ ስሜትና የለውጥ ፍላጎት አንጻር የዘንድሮው ምርጫ ከ2002ቱ የተሻለና ወደ የተጠጋ ነው ይላሉ። እስክንድር ፍሬው ነው ዘገባውን የላከው። በትውልድ ቦታቸው ምዕራብ ሸዋ ባለፉት ምርጫዎች ሁሉ የተወዳደሩት ታዋቂው የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና አብላጫ ድምፅ አግኝተው እንደሚመረጡ ያምናሉ። በምዕራብ ሸዋና በሌሎችም የኦሮሚያ አካባቢዎች ቅስቀሳ እያደረጉ የሚገኙት የመድረክ ምክትል ሊቀመንበር የደጋፊዎቻቸው አቀባበል ብርታት እንደሆናቸው ይናገራሉ። በ1997ና በ202 ዓ ም የተካሄዱትን ምርጫዎች የሚያስታውሱና የዘንድሮው የቀዘቀዘ እንደሆነ የሚናገሩ አስተያየት ሰጪዎች አልጠፉም። ዶክተር መረራ ግን በዚህ አይስማሙም። ለቅስቀሳ በተዘዋውሩበት ወቅት የሕዝቡን የመምረጥ ስሜትና የለውጥ ፍላጎት መመልከታቸውን ነው የሚገልጹት። በግለ የዘንድሮ ምርጫ ወደ 97ቱ የሕዝብ ጎርፍ እንዳልፈጠረ ይናጋለን፣ ግን ወደዛ ይጠጋል። ከ2002 ይልቅ ወደ 1997ቱ ይጠጋል። እንዴት በሚንቀሳቀስ ሕዝብም በማቅረብ ለምሳሌ አሁን የዛን ጊዜ ህብረት ነበር ህብረት የዛን ጊዜ ያቀረበው ተወዳዳሪዎች ብዛት ሁለት መቶ አርባ አንድ ይመስለኛል። አሁን ትንሽ ከፍ ብለናል። አሁን ሁለት መቶ ስልሳ ሁለት ነው። እኛ ምርጫ ቦርድ ያሳየኝ ሁለት መቶ ሰባ ነው። እንደዛም ቢሆን እኛ የምናውቀው ሶስት መቶ ሶስት ነው። መሀል ምን እንደሆነ ምርጫውን እስካሁን አልነገረም የት እንደደረሰ። ምክንያቱም ምንድን ነው አንዳንድ ጊዜ አሞሌና ዱላ ይዞ ነው የሚንቀሳቀሰው። በአሞሌ የሚያስወጣቸው ሊኖሩ ይችላሉ፣ ገና በዱላ የሚያስወጣቸው ሊኖሩ ይችላሉ። ያንን ታሳቢ አድርጎ ሊሆን ይችላል እንጂ በእኛ ሊስት ላይ 303 መቀመጫዎች ነው የተወዳደርነው እና በተለይ በህዝቡ ስሜት እና እንቅስቃሴ ውስጥ አንዳንድ ቦታቸው እንደ ኦሮሚያ አይነቱ ከ97 ይመልጣል ትግራይን እና 97 ኢንፋክት ትግራይ ብዙ አልነበረም። ትግራይ ቢሆን አሁን ይሻላል ማለት ነው። ደቡብ አካባቢ እርግጠኛ አይደለሁም። እኔ የተሻለ የማውቅበት ኦሮሚያ አካባቢ ግን በየትኛው ሚዛን ከ97ቱ ዘንድሮ ይበልጣል። የሁለት ሺ ሁለቱ ምርጫ ከዘንድሮ የሚሻለው ከተቃዋሚ ፓርቲዎች ትብብር አንጻር መሆኑን ዶክተር መረራ ይናገራሉ። ይህም ሆኖ የዘንድሮውን ምርጫ አጠቃላይ ሁኔታ ለመገምገም ጥቂት ጊዜ መጠበቅ እንደሚያስፈልግ የመድረኩ ምክትል ሊቀመንበር አስረድተዋል። ነጻና ዲሞክራሲያዊ ከሆነ ግን ተቃዋሚዎች ማሸነፋቸው እንደማይቀር ነው የገለጹት። ኢህአዴግ አልኩ ኮ ጠመንጃና በምርጫ ቦርድ ነው የሚያሸንፍ። ኢህአዴግ ሁለቱ ምርኩዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና ሀያ ሰላሳ ዓመት ይላል። እኔ ደግሞ መቶ ዓመት እንዲገዛ ይፈርምለታሉ። ችግሩ እሱ ነው። አሁን ለምሳሌ ገጠር እየዞሩ ምን እንደሚያደርጉት አውቃለሁ። ንብን ትመርጣለህ ፈርም እያሉ የቀበሌ አስተዳዳሪዎች እዬ አስፈረሙ። ሀረር ላይ ሰምቻለሁ፣ አርሲ ሰምቻለሁ፣ አምቦ ሰምቻለሁ። ሁሉም ቦታ ነው። የንብ ምልክት እዚህ ላይ ምልክት አድርጉልን፣ ከዚህ በኋላ እንዳውም የምርጫ ቀን መምጣት አያስፈልጋችሁም አይነት ሁሉ ጭምር ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ከኢህአዴግ በመቀጠል በርካታ እጩዎችን ለውድድር ማቅረቡን የምርጫ ቦርድ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው። እስክንድርን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ የትንታኔ ርዕስ ስንሻገር ወደ ብሩንዲ ወስደናል። በብሩንዲ ዋና ከተማ በቡጁምቡራ አንድ የአገሪቱ ከፍተኛ ወታደራዊ ጀኔራል መፈንቅለ መንግስት ማካሄዳቸውን ባወጁ ማግስት የጦር ሰራዊቱ ተቀናቃኝ አንጃዎች ዛሬ እርስ በርስ እየተታኮሱ ነው ይላል ከስፍራው የደረሰን ዘገባ። ቡጁምቡራ የሚገኘው ባልደረባችን ጌብ ጀስሎ እንደዘገበው ውጊያው በአብዛኛው ያተኮረው በመንግስቱ የዜና ማሰራጫ ማዕከል አካባቢ ነው። ሰለሞን ክፍሌ ዝርዝሩን ይዟል። ይህ እኩለ ሌሊት ላይ የጀመረው ተኩስ እየተፋፋመ የመጣው ጎህ ሲቀድ ነው። ዛሬ በአብዛኛው ውጊያው ሲካሄድ የሚታየው ደግሞ በፕሬዝደንቱ ታማኝ የጦር ሰራዊት ኃይሎችና በተቃዋሚ አንጃዎቹ መካከል ነው። ብዛት ያላቸው ፖሊሶችም የገዢውን ፓርቲ የሲኤንዲዲኤፍዲዲ ጽፈት ቤትን ለመጠበቅ በአቅራቢያው ተመድበው ይታያሉ። አንድ ስሙ እንዳይጠቀስ የገለጸ የከተማዋ ነዋሪ ለቪኦኤ ሲናገር አሁን ያለው ሁኔታ ለሲቪሉ በጣም አደገኛ ነው ብሏል። የምንሄደው ወደ ሥራ ነው፣ ያ እየነገርናቸው እንኳ ያለምንም ጥያቄ በቀጥታ ወደ እኛ ይተኩሳሉ። ዝም ብለው ነው የሚተኩሱት፣ ጥያቄ የለም። ሌላው የከተማዋ ቡጅምቡራ ነዋሪ ጉጉሶኒ ቡዬንዚ ይባላል። እርሱም እንደዚሁ ከፖሊሶች ጋር መፋጠጡን ነው ያስረዳው ጋር ፖሊሶች አካባቢውን ይጠብቃሉ። ማንኛውም በዚያ በኩል አቋርጦ መሄድ የሚፈልግ ወይም የሚሞክር ሰው ካለ እንዲመለስ ነው የሚነገረው። በሀገሪቱ ሰዓት አቆጣጠር ከቀትር በኋላ ጀምሮ የከተማይቱ መንገዶች በሙሉ እረጭ ብለው ሰው ሲዘዋውር አይታይባቸውም። በከተማይቱ ከተለያዩ አቅጣጫዎች አሁንም የተኩስ ድምፅ እየተሰማ ሲሆን፣ ፖሊሶች ቁልፍ የመኪና መተላለፊያና መስቀለኛ መንገዶችን ይጠብቃሉ። ሀገር አስተዳደር ሚኒስቴር አቅራቢያ በሚገኝ የእግረኞች መተላለፊያ መንገድ ዳር የአንድ ወታደራዊ አስከሬን ይታያል። የተገደለው ወታደር የመፈንቅለ መንግሥቱ ደጋፊ መሆኑን ወታደሮች ለሮይተርስ የዜና ወኪል ተናግረዋል። በመግቢያው ላይ እንደተገለጸው ዛሬ ተኩሱ ይበልጥ ተፋፍሞ የሚታየው መንግሥት በሚቆጣጠረው ማስታወቂያ ሚኒስቴር የራዲዮና ቴሌቪዥን ማሰራጫ ሕንፃ ዙሪያ ነው። ፕሬዚደንት ፒየር ኩሩንዚዛ አሁንም ሀገሪቱን እየተቆጣጠሩ ያሉት እርሳቸው መሆናቸው የተገለጸበት ማስታወቂያ ከተነገረ በኋላ ስርጭቱ ለጥቂት ጊዜ ተቋርጦ እንደነበር ተስተውሏል። የመፈንቅለ መንግስቱ ደጋፊ ቃል አቀባይ ዚኖ ዳዳባንዴ ለቪኦኤ የማዕከላዊ አፍሪካ አገልግሎት እንዳስረዳው ከሆነ የፕሬዝደንቱ ተቃዋሚ ወታደሮች ህንፃውን ለቀው ከሄዱ በኋላ አሁን እየተቆጣጠሩ ያሉት የደጋፊ አንጃዎቹ ኃይሎች ናቸው በዛሬው ሌሎች የግል ራዲዮ ጣቢያዎችም ጥቃት ደርሶባቸዋል። የተቃጠሉም አሉ። ፕሬዚደንት ኩሩንዚዛ በሀገራቸው የተቀሰቀሰውን የፖለቲካ ቀውስ አስመልክቶ ከአካባቢው ሀገሮች መሪዎች ጋር ለመወያየት ትላንት ታንዛኒያ መግባታቸው ይታወቃል። በቀድሞው የቡሩንዲ የህዝብ ደህንነት ሹም በጎድፍሮይድ ዮምባሬ የመፈንቅለ መንግሥቱ ሙከራ መደረጉ የተገለጸው ፕሬዚደንቱ ለሦስተኛ ጊዜ ሀገሪቱን ለመምራት በሚደረግ ምርጫ አሳተፋለሁ ሲሉ የደረሱበትን ውሳኔ በመቃወም ሕዝቡ ለበርካታ ሳምንታት በየጎዳናው እየወጣ ድምፁን ማሰማቱን ተከትሎ ነው። የፕሬዝደንቱ ለሶስተኛ የሥራ ዘመን መወዳደር የሀገሪቱን ሕገ መንግሥትና ለአስራ ሦስት ዓመታት የዘለቀውን የእርስ በርስ ጦርነት ስምምነት ይጻረራል ሲሉ ተቃዋሚዎች ያስረዳሉ። በቡሩንዲ ይህ ሁከት ተባብሶ የታየው የዓለሙ ድርጅት የጸጥታው ምክር ቤት አባላት ቀውሱን አስመልክቶ አስቸኳይ ውይይት በጀመሩበት ወቅት ነው። የቡሩንዲ ሕዝብ እንዲረጋጋና ከግጭቶች እንዲታቀብ ዋና ጸሐፊ ባንኪሙን ተማጽነዋል። የቡሩንዲ ጦር ኃይሎች አዛዥ ትላንት መፈንቅለ መንግሥቱ መክሸፉን ቢገልጹም የኩሩንዚዛን መሰናበት የሚፈልጉ ወገኖች ደግሞ አልተዋጠላቸውም። ፕሬዚደንት ፒየር ኩሩንዚዛ ትላንት ከሀገር ለስብሰባ ጉዳይ ተብሎ ከመውጣታቸው በቀር እስካሁን በትክክል የት እንዳሉ የታወቀ ነገር የለም። የፈረንሳይ ዜና አገልግሎት ግን ፕሬዝደንቱ ስፍራው በውል ባልተገለጸ በአንድ ዳሬ ሳላም ታንዛኒያ በሚገኝ ቦታ እንደሚገኙ ዘግቧል። ብሩንዲ በዚህ ዓመት መጨረሻ ገደማ ልታደርግ ያሰበችውን የፕሬዝደንታዊ ምርጫ ቀን ታዘገጅ ዘንድ የጠየቁት የምስራቅ አፍሪካ ሀገሮች መሪዎች የመፈንቅለ መንግሥቱን ሙከራ ደግሞ አውግዘዋል። ኮንዲሽንስ ሞንት ኮንዱሲቭ አሁን የሚታየው የአገሪቱ ሁኔታ ምርጫ ለማካሄድ የሚያስችል አለመሆኑን ሁላችንም ተስማምተናል። በመሆኑም የብሩንዲ ባለስልጣናት የወቅቱ መንግስት ከተሰጠው የስልጣን ዘመን ባልበለጠ ጊዜ የምርጫውን ጊዜ ሰሌዳ እንዲያራዝሙ ጥሪ እናስተላልፋለን። ይህ በእንዲህ እንዳለ እዚህ በዋሽንግተንም የዋይት ሀውስ ቤተ መንግስት የአካባቢው ሀገሮች መሪዎች በቡሩንዲ ሰላምና አንድነት ለማስፈን ለያዙ ጥረት ድጋፉን እንደሚሰጥ አስታውቆ ተፋላሚ ወገኖች ሁሉ የጦር መሣሪያቸውን እንዲያስቀምጡ አስገንዝቧል። ወደ ምሽቱ የመጨረሻ ቅንብር እናልፋለን። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ከ13 ዓመታት በፊት እንደ አውሮፓ አቆጣጠር መስከረም 11 የተፈጸመውን የአሸባሪዎች ጥቃት ተከትሎ የወጣውን ፓትሪዮቲክ አክት የተባለውን ሕግ የሚያጠናክር በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ አሜሪካውያን የስልክ ጥሪ አህዛዊ መረጃዎች መሰብሰብን የሚያግድ ሕግ በከፍተኛ ድምፅ አጽድቋል። ዩኤስኤ ፍሪደም አክት የተባለው አንቀጽ ብዙውን ጊዜ በተከፋፈለው ምክር ቤት ባልተለመደ ሁኔታ የተባበረ ድጋፍ አግኝቷል። በሕግ መወሰኛው ምክር ቤት ግን ሂደቱ ቀላል ላይሆን ይችላል። ዘጋቢያችን ሲንድ ሼን ከምክር ቤቱ ህንፃ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። የብሔራዊ ጸጥታ አገልግሎት በኩንትራት የተቀጠረ ሰራተኛ የነበረው ኤድዋርድ ስኖደን የዩናይትድ ስቴትስ የስለላ አገልግሎቶች በመደበኛ አሜሪካውያን ላይ የሚያካሄዱት የስለላ ተግባር ምን ያህል እንደሆነ ባጋለጥበት ወቅት በዓለም አቀፍ ደረጃ ቁጣ ማስከተሉ ይታወሳል። የአሜሪካ ህግ አውጪዎች የስለላ አገልግሎቶቹ የአሜሪካውያንን መብት ሳይጥሱ የሀገሪቱን ደህንነት ለመጠበቅ የሚያስችሏቸው መሳሪያዎች ለመስጠት የሚያስችል ህግ ለማውጣት ሲሰሩ ቆይተዋል። የህግ መወሰኛው ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት ሪፑብሊካዊ ባብ ጉድላት ዩኤስኤ ፍሪደም አክት በግል ነጻነትና በብሔራዊ ጸጥታ ጥበቃ መካከል ሚዛን መጠበቅ እንደሚቻል አረጋግጧል ብለዋል። ሚዛን መጠበቅ በህግ መምሪያው ምክር ቤት ላሉት የሥራ ባልደረቦቼና ለአሜሪካ ሕዝብ የገባሁት ቃል የአሜሪካውያን ነፃነትና የአሜሪካ ጸጥታ አብረው ሊኖሩ ይችላሉ የሚል ነበር። እነዚህ ሁለቱ መሠረታዊ ጽንሰ ሐሳቦች የማይተቃቀፉ አይደሉም። ዲሞክራቱ የምክር ቤት አባል ጆን ኮኔርስ በበኩላቸው የሕጉን መጽደቅ አሞግሰዋል። የስልክ ጥሪዎችን አሐዝ በገፍ የመሰብሰቡን ተግባር የሚያቆም ከመሆኑም በላይ ማንኛቸውም የስለላ ፕሮግራሞችን በሚመለከት አዲስ ግልጽነት እንዲኖር ያደርጋል ብለዋል። ዛሬ ከሚገባው በላይ ርቆ በሄደው የስለላ ፕሮግራም ላይ ገደብ ለማድረግ የሚቻልበት ያልተለመደ እድል አግኝተናል። አንዳንድ ተራማጅና ለግል ነፃነት ተሟጋጅ ዴሞክራቶች የፔትሪዮት አክት ሕጉ የብሔራዊ ጸጥታ አገልግሎት በስለላው ፕሮግራም ላይ በቂ ገደብ አላደረገም የሚል እምነት ስላላቸው በመጪው ሰኔ ወር መባቻ ላይ ቢከስም በመረጡ ነበር። በሕግ መወሰኛው ምክር ቤት ግን በርካታ ከፍተኛ ቦታ ያላቸው ሪፑብሊካውያን የፓትሪዮት አክቱ ለውጥ እንዲደረግበት አይፈልጉም። ሪፑብሊካዊ ሰናተር ጆን ኮኔርስ አንዳንድ በስለላው ክፍል ኮሚቴ ውስጥ ያሉ ሰዎች በገፍ የስልክ ጥሪ አሃዞችን መሰብሰቡ የዩናይትድ ስቴትስ የጸጥታ ደህንነት በበለጠ እንዲጠበቅ አድርጓል። በዩናይትድ ስቴትስ ላይ የአሸባሪ ጥቃት ከመከፈቱ በፊት ከነበረው በአሁኑ ወቅት የተሻለ የሆነውም ለዚህ ነው ይላሉ። የሕግ መወሰኛው ምክር ቤት ስለ ጉዳዩ ይነጋገር እንደሆነ ግልጽ አይደለም። የፔትሪዮት አክት ሕጉ እንዲቀጥልም ሆነ በመጪው ሰኔ አንድ ቀን እንዲያከትም ሁለቱም የምክር ቤት ክፍሎች ማጽደቅ ይኖርባቸዋል። አድማጭ፣ ቀጥል አዲስ የፕሮግራም ማሳሰቢያ ይኖረናል። አሁን የፕሮግራም ማሳሰቢያችን ለጥያቄው ሳምንታዊ ፕሮግራም የፊታችን ቅዳሜ ለሚያቀርበው ፕሮግራም ሁለት እንግዶች ጥያቄዎቻችሁን በማቅረብ እንድትሳተፉ ነው የምንጋብዘው። በመወያያው ርዕስ ባሳለፍነው ሳምንት መገባደጃ በዋሽንግተን ዲሲ በተካሄደው የሁለት ቀናት ጉባኤ ከቀረቡት ጥናታዊ ጽሁፎች አንዱ በእንግሊዝኛ የቀረበ ነው። በግርድፉ ወደ አማርኛ ሲመለስ ኢትዮጵያን ዲሞክራሲያዊ አገር ማድረግ በሚል ርዕስ ያቀረቡት የምጣኔ ሀብት ባለሙያ ዶክተር ዳንኤል ተፈራና ጉባኤውን ያዘጋጀው ኢሳት ቴሌቪዥን ጣቢያ ዋና ስራ አስፈጻሚው አቶ ነአምን ዘለቀ ናቸው። እንግዶቹ ዲሞክራሲና እውንነቱን ለማረጋገጥ በሚደረጉ ጥረቶች ምንነት ዙሪያ ያተኩራል። ለጥናታዊ ጽሁፉ አቅራቢ ዶክተር ዳንኤል ተፈራ እንዲሁም ለጉባኤው አዘጋጅ ኢሳት ዋና ስራ አስፈጻሚ አቶ ነአምን ዘለቀ የምታቀርቧቸውን ጥያቄዎች እስከ ዛሬ ምሽት ድረስ እስከ ነገ ጠዋት ድረስም ከደረሰን ይሆናል። ነገ ጠዋት ነው ፕሮግራሙ የሚዘጋጀው። መልእክቶቻችሁን በኢሜይልም በስልክም አድርሱን። ሌላም የፕሮግራም ማሳሰቢያ አለን።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 አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ለሚቀጥሉት ሀያ አራት ደቂቃዎች ይካሄዳል። አሁን የሙዚቃ መስሚያ ዝግጅት ላይ ወይም ሰዓት ላይ ደርሰናል። በነገራችን ላይ የእናንተ ማስተያየቶች አሉን፣ ግን ሰዓታችን አይተን እንደ ሰዓቱ ሁኔታ እናቀርባለን። ሙዚቃ ሙዚቃው ጀምሯል። አዲሱ ማዲንጎ አፈወርቅ ነው። በቅርቡ ከተጫወታቸው ግሩም ዜማዎች አንዱን የምንጋብዘው ታዲያ ለምን አታጀበው። ማዲንጎ ነው፣ ማዲንጎ

Lanchi, <laughs>

ይዞ ልክሽ ናላይ ንጉሱ ያለ ማስጠንቀቂያ ነው እኮ በነገር ላይ። ይሄን ልጅ በማድነቅ ጥቂት መናገር እፈልጋለሁ። ማዲንጎን እንደ ኤፍሬም ሆኖ ጀመረ። የማናውቁ አንድ ድምፅ መጣ። አሁን ደግሞ ያሰፋ ባትን ሲጫወት ግሩም አድርገው ነው። ብዙ ድምፆችን፣ የቴድሮስ ታደሰን ሲጫወትም ሰምቼዋለሁ። በጣም ግሩም ድምፅ ያለው ድምፃዊ ነው። እናመሰግናለን ማዲንኮን አሁን ሁለተኛው አጋማሽ ስርጭታችን ተጀምረዋል። ባህልና ማህበረሰብ ባህልና ማህበረሰብ ባለፈው ሳምንት መቅረብ የነበረበት አሁን ሰዓት ሳይበቃ ወይም ጊዜ ያተን ነው የቀረው። አሉላ እንዳትቆጣ። የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም ያነጋግራል ይላል አሉላ። የባህር ዳር ዩኒቨርስቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሦስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነው ያካሄደው። ይህንኑ መነሻ በማድረግ ባህልና ማህበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችም መልከት ታድርጓል። አሎራ ቀደም ሲል እንዳልኩት የምሽቱን በቀደመው ዝግጅቱ ያነሳው ማለት ነው አንድ ጭብጥ መለስ ብሎ በማስታወስ ነው የሚጀምሩት። ቀጥሎ አለውለን ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት ከሁለት ሺ አራት ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። ሀያ ሀያ አምስት ላይ ከአስር ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይሄን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮችን መሠረት አድርጎ የተመሠረተው እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂን ጉዳዮች መግለጽ አይችልም የሚል ይህም እንደ አንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ የቋንቋውን የገላጭነት ደረጃ ከፍ በማድረግ መማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው። መልካም በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነውና ሊቀ ሕሩያን በላይ መኮንን ወደ እርሶ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮች አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብሮ ይጠበቃልና፣ እርሶ መምህርም ኖት፣ የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በርሶ ግንዛቤ የትኞቹ ናቸው? ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙሀንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ? እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። ይህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ስያሜ፣ አንዳንዴ የቃላት እጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድን ነው? ቋንቋ ውጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋ ውስጥ እየተቀላቀለ፣ በተለይም የተማረው የኅብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ በሀገራችን አባባል ሳይቸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ ኦሞቲክም አለ እና እነዚህ እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስቶን፣ በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ደንጋይ ነው። ኮንዶሚኒየም ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሽመባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊየም ሚሊኒየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳኋቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይም የተነሳ ሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዝኛን ራሱን ብንወስድ ከአውሮፓ አይደለም፣ ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሼም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል፣ አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ የሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲ የአራዳ ቋንቋ የአራዳ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው። እንግዲህ እኔ ያለኝ መልካም አላስፈላጊ ና አላስፈላጊ አጠቃቀም ብለዋል። ቀሄሮያን በላይ መኮንን የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋ ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከት ነው ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ሂሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ። አዲሱ ጥሩ ዝግጅት ነው ግን አንድ ነገር ብቼን ሳማ ነበር። ይሄ ርዕስ የራዲዮ መጽሄት ርዕስ ነው፣ ባህልና ማህበረሰብ፣ ባህልና ቋንቋ እንዲያልንማ አያዋጣንም። አዲሱ ለማንኛውም ግን ቅድም እንዳል ነው ከዚህ ቀደም በከፊል ብቻ መቅረብ የቻለ ነበር። ዛሬ ሙሉ ቅርቧል። አንተ የጠየቅከው የቅርታ ለአድማጮችም ደርሷል። አሁን ተከታዩ ቅንብራችን የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅን አቅራቢ ሰለሞን አባተ ጤና ይስጥልኝ። ከቪኦኤ የተፈጥሮ አካባቢ ሳይንስና ሕይወት ዝግጅት በዚህ ፕሮግራም የተፈጥሮ አካባቢ፣ የሳይንስና ቴክኖሎጂ የሰሞኑን ጎላጎላ ያሉ ክንዋኔዎችና ዘገባዎችን እንቃኛለን። የአፍሪካን ምቅ የምጣኔ ሀብት አቅም ለማንቀሳቀስና ወደ ግዙፍ የእድገት ለውጥነት ለማሸጋገር ይረዳል የተባለ የአፍሪካ አረንጓዴ ልማት ሀሳብ ለንግግር ቀርቧል። የአፍሪካ አህጉራዊ የአረንጓዴ ልማት ፎረም ወይም ጉባኤ ትናንት ግንቦት 6 2007 ዓ ም ኬንያ ዋና ከተማ ናይሮቢ ላይ ተከፍቶ ዛሬም ሲነጋገር ውሏል። ስብሰባው የኬንያውን ፕሬዚደንት ኡሁሩ ኬንያታን ጨምሮ ሁለት መቶ ሰው ነው የተካፈለበት። የአፍሪካ የኢንቫይሮንመንት ወይም የተፈጥሮ አካባቢ ጉዳዮች ሚኒስትሮች፣ ፖሊሲ አውጪዎች፣ የዓለም አቀፍ የገንዘብ ተቋማት ተጠሪዎችና የግሉ ዘርፍ ተወካዮች የተባበሩት መንግስታት ድርጅት የተፈጥሮ አካባቢ መርሃ ግብር ዩኔፕ ባወጣው የፕሬስ መግለጫ መሰረት የሁለት ቀናቱ ስብሰባ የተነጋገረው የአፍሪቃን የልማት ደንቃራዎች አንጥሮ በማውጣትና ችግሮችን ለአረንጓዴ እድገትና ለተሻሻሉ የአኗኗር ሁኔታዎች የመፍጠር አቅም እንዲሆኑ አቅጣጫቸውን የመገልበጥ አጋጣሚዎችን መፍጠር በሚቻልባቸው ሁኔታዎች ላይ ነው። ለአረንጓዴ ልማት አዳዲስ የገንዘብ ምንጭ ሞዴሎች፣ ከተሞችን ዘላቂ ጠቃሚነት ባለው ሁኔታ ማስፋፋትና ዘላቂ አስተማማኝነት ያለውን የአኗኗር ሁኔታ መገንባት ሶስቱ የናይሮቢ ስብሰባ መሠረታዊ የትኩረት ነጥቦች ነበሩ። አስተማማኝ የኢነርጂ ምንጭ ንግግሮችን ሊያቀጣጥሉ የሚችሉ ሀሳቦችም ተነስተዋል። በፎረሙ ላይ ለምን አፍሪካ ጠንካራና ኢንዱስትሪ መር ወደሆነ የምጣኔ ሀብት ግንባታ መዝለቅ ይኖርባታልና ነው። ዘመናዊው ቴክኖሎጂ አፍሪቃን ማዳረስና ማልበስ የዕለት ተዕለት ክንዋኔዎቿ ሁሉ ሥራ ማስኬጃ መሆን ስለሚኖርበትም ነው። በቅርቡም አዲስ አበባ ላይ ልማትን መደገፍ በሚችል የገንዘብ ምንጭ ላይ የሚነጋገር ስብሰባ ይካሄዳል። ፈረንሳይ ዋና ከተማ ፓሪስ ውስጥ ደግሞ በኢትዮጵያ የጊዜ ቀመር በመጪው ህዳርና ታህሳስ የአየር ንብረት ለውጥ ዓለም አቀፍ ጉባኤና የዘላቂ ልማት ግቦችና አጀንዳ መጽደቅ ከዓመቱ አበይት ክንዋኔዎች መካከል መሆናቸውን የመንግስታቱ ድርጅት የተፈጥሮ አካባቢ መርሃ ግብር ዋና ዳይሬክተር አኪም ስታይነር በናይሮቢው ጉባኤ ላይ ተናግረዋል። ይህ የናይሮቢ ጉባኤ የተሰናዳው በኬንያ መንግስት፣ በዴንማርክ መንግስትና ትሪጂኤፍ በሚል ምህጻር እየተጠራ ባለው የመንግስታቱ ድርጅት ዓለም አቀፍ የአረንጓዴ ልማት ፎረም ነው። መጪው የትሪጂኤፍ ዓለም አቀፍ ጉባኤ የዛሬ ዓመት ሚያዝያ መጨረሻ ዴንማርክ ዋና ከተማ ኮፐንሃገን ላይ ይካሄዳል። በሌላ በኩል ደግሞ ከሰሃራ በስተደቡብ ያለው አፍሪካ የአየር ንብረት ለውጥ ተጋላጭነት ፎረም ሲቪኤፍ አዲስ አበባ ላይ በወዲያኛው ሳምንት ሲካሄድ እጅግ የሰፋው የአፍሪካ ብዝሃ ሕይወት አካባቢያችን እየጋለ የጋለው የሚበልጥ እየተቃጠለ በሄደ መጠን ለባሰና ለከፋ ጉዳት እየተጋለጠ እንደሚሄድ የኢትዮጵያው የተፈጥሮ አካባቢና ደን ልማት ሚኒስትር በለጠ ተረፈ በድጋሚ አሳስበዋል። የአስራ ሁለት የአፍሪካ ሀገሮች የተገናኙበትና በአየር ንብረት ለውጥ ፖሊሲዎች የቅድሚያ አጀንዳ ላይ የተነጋገረው የአዲስ አበባ ፎረም የተዘጋጀው በኢትዮጵያው የተፈጥሮ አካባቢ ሚኒስቴሩና በተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ እንደሆነ ተዘግቧል። ኢትዮጵያ ታዳሽ ኢነርጂን ለጎረቤቶቿ የዛሬ ሦስት ዓመት በ2010 ዓ ም ማለት ነው በስፋት መሸጥ ለመጀመር እያቀደች ነው። ይህ እርምጃና የአካባቢው የንግድ ግንኙነት እያሻቀበ ለመጣው የኢነርጂ ፍላጎት የበኩሉን ምላሽ የሚሰጥ ክልሉን በስፋት እያሰጋ ያለውንም የአየር ንብረት ለውጥን የሚያባብሱ የጎጂ ጋዞችን ልቀት ለመቀነስም የሚያግዝ ነው ተብሏል። የምስራቅ አፍሪካ የኃይል ቋት ኢኤፒፒ ይባላል በእንግሊዝኛው መጠሪያ ምህጻር የኢትዮጵያን ሃይድሮኤሌክትሪክ ኃይል ከአስር በላይ ለሆኑ የምስራቅ አፍሪካ ሀገሮች ለማዳረስ የታሰበ ነው። በአሁኑ ጊዜ ኢትዮጵያ ለጅቡቲ ለተወሰኑ የኬንያና የሱዳን አካባቢ ቢዎች የኤሌክትሪክ ኃይል ኤክስፖርት የምታደርግ ሲሆን ከታንዛኒያ ከሩዋንዳ ከደቡብ ሱዳንና ከየመንም ጋር በፈረመቻቸው አዳዲስ ስምምነቶች አቅርቦቷን የማስፋት ስራ እያከናወነች መሆኗን ሮይተርስ ዘግቧል። በአንድ ነጥብ ስምንት ቢሊዮን ዶላር መዋዕለ ንዋይ ኦሞ ወንዝ ላይ እየተገነባ ያለው ጊቤ ሦስት ኃይል ማመንጫ በመጪው ወር ሰኔ ውስጥ ምርት ይጀምራል ተብሏል። ወደ ስራው ዓለም እየገቡ ያሉ ዓለም አቀፍ ስራ ፈጣሪዎች የአሜሪካው ፕሬዝደንት ባራክ ኦባማ ሰሞኑን በቤተ መንግሥታቸው ዋይት ሀውስ ውስጥ ያካሄዱት ጉባኤ መጠሪያ ነው። የስብሰባ ስብሰባ ዓለማችን እየተጋፈጠቻቸው ያሉ እጅግ የከበዱ ድህነትን፣ የአየር ንብረት ለውጥን፣ ጽንፈኝነትን፣ ትምህርትና ጤናን የመሳሰሉ ፈተናዎችን መሻገሪያ አዳዲስና የተሳለጡ መላዎችን፣ የተቃኑ መፍትሄዎችን ለማውጣት በሴቶችና በወጣቶች ላይ ነዋይ ማፍሰስና ትኩረት ማብዛት አስፈላጊ መሆኑን መክሯል። በነገራችን ላይ ፕሬዚደንት ኦባማ በጥቂት ወራት ውስጥ ናይሮቢ ላይ በሚካሄደው ዓለም አቀፍ የሥራ ፈጠራና ልዩ ዕድሎች ጉባኤ ላይ ለመገኘት ወደ ኬንያ ይጓዛሉ። እጅግ ታዋቂ የሆኑ ሥራ ፈጣሪዎችና የኩባንያዎች መሪዎች በተገኙበት በዚህ ስብሰባ ላይ ሁላችንም እዚህ የተገኘነው በሥራ ፈጠራ ሀያል አቅም ስለምናምን ነው ብለዋል ፕሬዚደንት ኦባማ Challenges that no country can meet by itself, lifting people out of poverty. ማንም አገር ብቻውን ሊወጣቸው የማይችል ሰዎችን ከድህነት ማውጣትን፣ የአየር ንብረት ለውጥን፣ የበሽታዎችን መዛመት የመሳሰሉ ፈተናዎችን እየተጋፈጥን ባለንበት ጊዜ ማኅበራዊ ሥራ ፈጣሪዎችን ማገዝና መደገፍ ማነቃነቅና ማደራጀት ቁጥራቸው የበዛ ሰዎች መፍትሄዎችን እንዲያገኙ ለማድረግ ይረዳል። በመጪው አንድ ዓመት ተኩል የሚሆን ጊዜ በዓለም ዙሪያ አዳዲሶቹን ሥራ ፈጣሪዎች ለማገዝ የአንድ ቢሊዮን ዶላር አዲስ ማዋዕለ ንዋይ ለማሰባሰብና ለማንቀሳቀስ አስተዳደራቸው እቅድ መያዙን ፕሬዝደንት ኦባማ አስታውቀዋል። በቅድሚያ ወጣት ሥራ ፈጣሪዎችንና ሴቶችን ለማገዝ የምናደርገውን ጥረት እናሳድጋለን። ይህ ደግሞ ብልህ ተግባር ነው። የኦባማ አስተዳደር ከሚያሰባስበው የአንድ ቢሊዮን ዶላር መዋዕለ ንዋይ ግማሹ የሚፈሰውም ወጣትና ሴት ሥራ ፈጣሪዎችን በዓለም ዙሪያ ለማገዝ እንደሆነ ፕሬዚደንቱ አስታውቀዋል። ይህን ስብሰባ ተጨማሪ ይዘትና ሌሎችም ወቅታዊ ርዕሶችን ይዤ በሌላ ዝግጅት ሳገኛችኋለሁ። ለዛሬ ጤና ይስጥልኝ። ጤና ይስጥልኝ ሰለሞን፣ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ባለው መረጃ መሰረት እንደ አውሮፓውያን አቆጣጠር ባለፈው 2014 ዓ.ም ከጦርነትና ከመሳደድ ሸሽቶ በስደት የሚኖረው ህዝብ ቁጥር ከ51 ሚሊዮን በልጧል፣ በማለት የዛሬ ርዕሰ አንቀጽ ጽሑፉን ጀምረዋል። ባለፈው አስርት አብዛኛው ህዝብ የተሰደደው ከእስያና ከፓሲፊክ አካባቢ ሀገሮች የነበረ ሲሆን ዛሬ ዋናዎቹ የስደተኛ መፍለቂያዎች የመካከለኛው ምስራቅና የሰሜን አፍሪቃ ሀገሮች መሆናቸውን ጠቁመዋል። ለመጀመሪያ ጊዜ አሁን ከሁለተኛው የዓለም ጦርነት በኋላ ከነበረው የበለጠ ህዝብ ከመኖሪያው ተፈናቅሎ የሚገኝ መሆኑንም አስረድቷል። ይህ የሆነው አለረሰ አንቀጹ ሲቀጥል ይህ የሆነው ከፊል ምክንያቱ አዳዲስ ግጭቶች እየበረከቱ መምጣታቸው ቢሆንም የውጭ ጉዳይ ሚኒስቴር የስነ ህዝብ የስደተኞችና የፍልሰት ምክትል ረዳት ሚኒስትር የሆኑት ካተሪን ዋይስነር እንደገለጹት፣ የቆዩትም ግጭቶች እያከተሙ ሳይሆን ይብሱን ስር እየሰደዱ መምጣታቸው ነው ያሉትን ጠቅሷል። ዛሬ ሰላማዊ ሰዎች በግጭት ተሳታፊዎች ፍልሚያ መሀል መጠመድ ብቻ አይደለም። ተፋላሚ ወገኖች ምርንደሮችን ሲወሩና ሲያጋዩ ነዋሪዎቹን ሆን ብለው እንዳገኙ ይጨፈጭፋሉ። በጥቃቶቻቸው ሆስፒታሎችንና ትምህርት ቤቶችን ሳይቀር ኢላማ ያደርጋሉ ሲሉ ምክትል ሚኒስትሯ የተናገሩትንም እርሳ አንቀጹ ይጠቅሳል። ዓለም አቀፍ ሰብዓዊ መርሆች እየተረገጡ በአንድ ወቅት በጦርነት ጊዜ ሳይቀር ይከበሩ የነበሩ ድንበሮች እየተጣሱ ናቸው ሲሉም ረዳት ሚኒስትሯ አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የስነ ህዝብ የስደተኞችና የፍልሰት ጉዳይ ቢሮ በዓለም ዙሪያ ከሀገሮቻቸው በሚደርስባቸው መሳደድ ከመኖሪያ የሚፈናቀሉ ሰዎችን ጥበቃ ለመስጠትና ስቃያቸውን ለማቅለል ደግሞ መፍትሄ ለመፈለግ የሚሰራ መስሪያ ቤት ነው። ከሚዘጋጁ መርሃ ግብሮች መካከል ስደተኞችና ተፈናቃዮች አብዝተው የሚገጥሟቸው ጾታዊ ጥቃትና ህገወጥ ዝውውር እንዲሁም ወንጀለኞች ከሚያደርሱት ብዝበዛ መጠበቅ ይገኝበታል። ዩናይትድ ስቴትስ ለስደተኛና ለተፈናቃዮች ልጆች ትምህርት ቤትና መዝናኛ ማዕከል የሚውል ገንዘብ እየሰጠች መሆኗን፣ ለወጣቶችና ለጎልማሶች ደግሞ ወደፊት ወደየሀገራቸው ቢመለሱም ሆነ በውጭ ሀገር ቢሰፍሩ ጥሩ ደሞዝ የሚያስከፍል የስራ ዕድል እንዲያገኙ ወይም ደግሞ የራሳቸውን የንግድ ስራ ለመጀመር የሚጠቅም የሙያ ስልጠና የሚውል ገንዘብም እየለገሰች መሆኗን ርሳን ቅጹ ያወሳል። ህዝብ በገፍ ከመኖሪያው ተፈናቅሎ ሲሰደድ ከሁሉም ጥሩ መፍትሄ በተሰደደበት ቦታ ከአገሬው ጋር ተቀላቅሎ እንዲኖር ማድረግ ወይም ወደ ሌላ ሀገር ወስዶ ማስፈር አይደለም። ተጨማሪ ሰብአዊ ረዴት መመደብም አይደለም። መፍትሄው ይህን ያህል ሰው ቀየውን ጥሎ ለሚሰደድበት መሰረታዊ ምክንያት ለሆነው ለሁከቱ መፍትሄ መፈለግ ነው ሲሉ ረዳት ሚኒስትሯ አስገንዝበዋል። ዩናይትድ ስቴትስና አጋሮቿ ግጭቶች መፍትሄ እንዲያገኙ ዲሞክራሲያዊና ፍትሐዊ ህብረተሰቦችም እንዲገነቡ ለመርዳት በቁርጠኝነት ይሰራሉ። እስከዚያው ደግሞ የስደተኞች ህይወትና ክብር እንዲጠበቅ መስራታቸውን ይቀጥላሉ በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል።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 አድማጮች ማሳሰቢያችንን ላስታውሳችሁ፣ ለጥያቄው መልስ የፊታችን ቅዳሜ ለሚቀርበው ሳምንታዊ ፕሮግራም ሁለት እንግዶቹን ጥያቄዎቻቸውን በማቅረብ እንድትሳትፉ ጋብዟል። የሙባያው ርዕስ ባሳለፍነው ሳምንት መገባደጃ በዋሽንግተን ዲሲ በተካሄደ ሁለት ቀና ጉባኤ ከቀረቡት ጥናታዊ ጽሁፎች አንዱ በሆነው በግርድፉም ወደ አማርኛ ሲመለስ ኢትዮጵያን ዲሞክራሲያዊ ሀገር ማድረግ በሚል ርዕስ ያቀረቡትን የምጣኔ ሀብት ባለሙያ ዶክተር ዳንኤል ተፈራና ጉባኤን ያዘጋጁትን ሰዓት ቴሌቪዥን ጣቢያ ዋና ሥራ አስፈጻሚ አቶ ናሙ ዘለቀን ነው። ጥያቄዎቻችሁን በዋሽንግተን ዲሲ ሰዓት አቆጣጠር እስከ ጠዋቱ ሁለት ሰዓት ነገ፣ በኢትዮጵያ ሰዓት ደግሞ እስከ ዘጠኝ ሰዓት ድረስ አቅርቦ ተጋብዛቸዋል። ፕሮግራማችንም በዙ ይጠቃልላል። በነገር ላይ በብሩንዲ በኩል ምንም አዲስ ነገር የለም። መንግስታቱን ለማግኘት የቡሩንዲ መንግስት የተደረገው ሙከራ በሀገሪቱ አሁኑ ወቅት ገ መሪ ስለሌለ ከባድ ሆነዋል ተብሏል። ፕሮግራማችን በዚሁ እናጠቃልላለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ።